ጉሳ <tries> <tries> <tries> <tries> ልብየ ቃለ ሰናየ ወአነ አየድ ወአነ አየድ ከመቀለመ መጽሐፊ ዘተበተበ ከመቀለ ከመቀለመ መጽሐፊ ዘተበተበ ከመቀለመ መጽሐፊ ዘተበተበ ይጽህፍ ይጽህፍ ልሳን